የእህል ዋጋ በግጭቶች ባለመረጋጋትና በሌሎች በርካታ ውስብስብ አጣዳፊ ችግሮች ሳቢያ እያሻቀበ በመምጣቱ በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ህዝቦች ለሊቱን ባዶ ሆዳቸውን እያደሩ ሊያሳልፉ ይችላሉ ሲል የዓለም ምግብ ፕሮግራም አስጠንቅቀዋል። ዛሬ ይህን ማስጠንቀቂያ ከጄኔቫ የሰጠው እንደ አውሮፓውያን ዘመን አቆጣጠር የ2017 ዓ ምት የምግብ እርዳታ ሪፖርቱን ይፋ ባደረገበት ወቅት ነው። ሊዛ ሽላይን ላይን ለአሜሪካ ድምፅ አጠር ያለ ዘገባ አቀናብራለች። ሰለሞን ክፍሌ ያቀርበዋል። በዓለም የምግብ ፕሮግራም አዲሱ ዓመታዊ ሪፖርት መሰረት የሰብአዊ ፍላጎቶችና ውስብስብ የአስቸኳይ ጊዜ አጣዳፊ እርዳታዎች እንዲሁም የተራቡትን ለመመገብ የሚያስፈልገው ገንዘብ በእጅጉ እያደገ ነው። የደብልዩኤፍፒ ቃል አቀባይ ቤቲና ሉሸር እንደ ገለጹት ስምንት መቶ ሚሊዮን የሚሆኑ የዓለም ህዝቦች እየተራቡ ናቸው። ከእነዚህ ውስጥ አብዛኞቹ ደግሞ በግጭቶች ወይም በተፈጥሮ አደጋዎች አጣብቂኝ ውስጥ ተይዘዋል ይላሉ። ሌሎች ደግሞ የመገናኛ ብዙሃን አገልግሎት በሌለበት ሁኔታ ውስጥ ስለሚገኙ የችግሮቻቸውን መጠን ለቀረው ዓለም አሳውቆ ለመርዳት አስቸጋሪ ሆኗል ሲሉም ያብራራሉ። የደብልዩ ኤፍ ፒ ቃል አቀባይ ቤቲና ሉሸ ረሃብን እንዴት ማስቆም እንደሚቻል እናውቃለን። ጥረቶቻችን በሙሉ ግን አብዛኛውን ጊዜ ይስተጓጐላሉ ይታገዳሉ ወይም ደግሞ እንቅፋቶች ይገጥሟቸዋል። ምክንያቶቹ ደግሞ ውጊያዎች እየተካሄዱ መሆናቸው ነው። ይህ ለኔ ትልቅ ሐዘን ነው። የዓለም የምግብ ፕሮግራም በዚሁ ሪፖርቱ እንዳስታወቀው የምግብ እርዳታ አቅርቦቱ ዋጋ አንድ መቶ አርባ በመቶ አድጓል። እንደ አውሮፓውያን ዘመን አቆጣጠር በ ሁለት ሺ ዘጠኝ ዓመተ ምህረት ሁለት ነጥብ ሁለት ቢሊዮን ዶላር ያስከፍል የነበረው እርዳታ እንደ አውሮፓውያን ዘመን አቆጣጠር በ ሁለት ሺ አስራ አምስት ዓመተ ምህረት ወደ 5.3 ቢሊዮን ዶላር አሻቅቧል። ቃል አቀባይዋ ሉሸር እንዳስረዱት ዘንድሮ ለሰብዓዊ እርዳታ ፕሮግራሞች የሚያስፈልገው ገንዘብ ወደ 9 ቢሊዮን ዶላር ከፍ ሊል ይችላል ተብሎ ይጠበቃል። If we had better access, WFP could save a billion dollars each year. ተደራሽነታችን ከተሻሻለ የዓለም የምግብ ፕሮግራም በየዓመቱ አንድ ቢሊዮን ዶላር ማዳን ይችላል። ድንገተኛ የአየር ለውጥ ካልተፈጠረ የፖለቲካ ቀውስ ከሌለ፣ ግጭቶች ወይም የኢኮኖሚ ውድቀት ከሌለ ደግሞ በየዓመቱ 2.2 ቢሊዮን ዶላር እናድናለን። በየሀገሮቹ የምግብ አቅርቦቱ ሁኔታ የተሻለ ከሆነም በየዓመቱ 440 ሚሊዮን ዶላር ከወጫችን መቀነስ እንችላለን። አዲሱ የደብልዩ ኤፍፒ ዓመታዊ ሪፖርት ሁለት አካባቢዎችን ያጠቃልላል ምስራቅና ማዕከላዊ አፍሪካንና ማዕከላዊ ምስራቅና ሰሜን አፍሪካን። እነኚህ ሁለት ክልሎች ከዓለም የምግብ ፕሮግራም የእርዳታ በጀት ሰባ ከመቶውን ይወስዳሉ። ከዚህ ውስጥ አንድ ሦስተኛው ቸነፈርን ለማስወገድ በመፍጨርጨር ላይ ለሚገኙ አራቱ የአፍሪካ ሀገሮች ማለትም ለናይጄሪያ፣ ሶማሊያ፣ ደቡብ ሱዳንና የመን የሰብአዊ እርዳታ መመደቡን የዓለም የምግብ ፕሮግራም ሪፖርት ይፋ አድርጓል።